የአሜሪካ ድምጽ ነው። በ22፣ በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የአርብ ምሽት መስከረም 23 2017 ዓ ም ዝግጅታችን ጀመረ። ከቆቃ ሁርሶ በተዘረጋው የኤሌክትሪክ መስመር ላይ ጉዳት በመድረሱ የኃይል መቋረጥ አጋጥሟል። በጣም ከባዱ የአይሻ ላይ የወደቀው ነው። ወደ ጅቡቲ መስመር አካባቢ ሶማሌ ክልል ውስጥ ጋር የወደቀ ትልቅ ታወራ አለ። ከዚህ ልክ እንደዚሁ መቶ ሰላሳ ኬቪ ሆነው ማለት ነው። በጣም ብዙ ቦታ ላይ ተደጋጋሚ እንደዚህ አይነት አደጋ እየተፈጠረ ነው። ያኛው ነው ትልቅ ኢምፓክት ያሳደረብን። የሰማችኋቸው በኢትዮጵያ ጅቡቲ የምድር ባቡር የቴክኒክ ኃላፊ አቶ ዳንኤል ኃይለ ሚካኤል ናቸው። በምሽቱ በዚህ ዙሪያ ዘገባ ይኖረናል። ሌሎች ጥንቅሮችንም ይዘናል። ሰላም ጤና ስጥልን። የተከበራችሁ አድማጭ ተመልካቾቻችን እንደምናምሽታችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ እስከ ምሽቱ አራት ሰዓት ድረስ በኢትዮጵያውያን ሰዓት አቆጣጠር መርሃ ግብሩን እየመራው አብሬያችሁም ዘልቀው ኤደን ገረሞ ነኝ። ብርሃን ሀይሉ ስርጭቱን ከዚህ ከስቱዲዮ በመሆን ታቀናብርልናለች። እንዲሁም ደግሞ ቆንጅታዬ ዋና አዘጋጇ ናት። ከዓለም ዙሪያ ወደ ተሰባሰቡ ዜናዎች የምንሻገርበት ሰዓት ላይ እንገኛለን። ስመኝሽ ቆየ ተጠብቃችኋለች በድጋሚ እንደምናመሻችው። ዜናውን የማሰማቸው ስመኝሽ የቆየ ነኝ። የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት የስራ አስፈጻሚ አባላት ያበቃውን ስልጣናቸውን በሕገ ወጥ መንገድ ለማራዘም ጥረት እያደረጉ ነው ሲሉ አምስት ፓርቲዎች አቤቱታ አቀረቡ። ምርጫ ቦርድ አስቸኳይ ጠቅላላ ጉባኤ ጠርቶ የጋራ ምክር ቤቱን የሚመሩ አመራሮችን እንዲያስመርጥም ፓርቲዎቹ ጠይቀዋል። ከበርካታ አባል ፓርቲዎች ውስጥ አቤቱታውን ያቀረቡት አምስት ብቻ መሆናቸውን የጠቀሱት የምክር ቤቱ ሰብሳቢ አቶ ደስታ ዲንቃ በበኩላቸው የስራ አስፈጻሚ አባላት ስልጣናቸውን ለማራዘም ያደረጉት ጥረትም ሆነ ፍላጎት የለም ብለዋል። ምክር ቤቱ ጉባኤ ለማካሄድ በዝግጅት ላይ እንደሆነና እስካሁን ያልተጠራው ሀገሪቱ ካለችበት ወቅታዊ ቀውስ አንጻር የስራ ጫናዎች በመብዛታቸው ነው ብለዋል። የአሜሪካ ድምጽ በጉዳዩ ላይ ሌሎች ፓርቲዎች ያላቸውን አቋም ማረጋገጥ አልቻለም። ባለፈው ሰኞ ጅቡቲ ባህር ዳርቻ ፍልሰተኞች የሰጠሙት ህገወጥ አስተላላፊዎች ከጀልባው እንዲወርዱ በማስገደዳቸው መሆኑን ዓለም አቀፉ የፍልሰተኞች ድርጅት ወይም አይኦኤም አስታወቀ። ተቋሙ ለአሜሪካ ድምጽ ተጨማሪ በሰጠው መረጃ ፍልሰተኞቹ ባህር ውስጥ የሰጠሙት ጀልባዎቹ ዳር ሳይደርሱ ህገወጥ አስተላላፊዎቹ ፍልሰተኞቹን እንዲወርዱ በማስገደዳቸው ነው ብሏል። የአይኦኤም የአፍሪካ ቀንድና ደቡባዊ አፍሪካ ዳይሬክተር የሆኑት ፍራንስ ሰሊስተን ከአሜሪካ ድምጽ ጋር ባደረጉት ቃለ ምልልስ እንዳስታወቁት በሁለት ጀልባዎች ውስጥ ተሳፍረው ከነበሩት 310 ፍልሰተኞች ውስጥ 48 ሲሞቱ 154 የሚሆኑት ደግሞ ከአደጋው ተርፈዋል። 108 ደግሞ የደረሱበት አልታወቀም ወይም ሕይወታቸው አልፏል። በአንደኛው ጀልባ ላይ 100 ፍልሰተኞች ተሳፍረው የነበረ ሲሆን በሁለተኛው ጀልባ ላይ ደግሞ 210 ፍልሰተኞች ተሳፍረው እንደነበር ዳይሬክተሩ አስታውቀዋል። ፍልሰተኞቹ ከየመን ወደ ጅቡቲ በማቅናት ላይ የነበሩ ሲሆን የጅቡቲን የባህር ዳርቻ በመቃረብ ላይ ሳሉ ህገወጥ አስተላላፊዎቹ ፍልሰተኞቹን እንዲወርዱ ማስገደዳቸውን ኃላፊዎች ኃላፊዋ ተናግረዋል። በርካታ ቁጥር ያላቸውና መዋኘት ያልቻሉት ፍልሰተኞች ሰጥመው መሞታቸውንም ጨምረው ለአሜሪካ ድምጽ ገልጸዋል። ባለፈው ሰኞ በተፈጠረው በዚህ ክስተት ውስጥ እስካሁን ያልተገኙትን በተመለከተ ፍለጋው መቀጠሉን፣ ነገር ግን ከተቆጠሩት ቀናት አንጻር ሕይወታቸው ሊያልፍ ይችላል ብለው እንደሚሰጉ ፍራንስ አመልክተዋል። በሕይወት ለተረፉት ፍልሰተኞች ድርጅቱ በጅቡቲ መጠለያና የሕክምና እርዳታ እንደሰጣቸው የገለጹት ኃላፊው በባህር መስመሩ የሚተላለፉት ኢትዮጵያውያን እና ሶማሌያውያን እንደሆኑ አብዛኞቹ ግን ኢትዮጵያውያን መሆናቸውን ገልጸዋል። በደቡብ አፍሪካ በዘጠና አስገድዶ መድፈሮች ጥፋተኛ የተባለ ግለሰብ በአርባ ሁለት የእድሜ ልክ እስራት ተቀጥቷል። የአርባ ዓመት ዕድሜ ያለው ንኮኪናት ፋካቲ የዘጠኝ ዓመት ዕድሜ ያላቸውን ልጆች ጨምሮ በፈጸመው አስገድዶ መድፈር ሌሎች ልጆች ድርጊቱን እንዲመለከቱ ያስገድድ ነበር ብሏል። ግለሰቡ ድርጊቱን የፈጸመው እንደ አውሮፓውያን አቆጣጠር ከ2012 እስከ 2021 ባለ ጊዜ ውስጥ ከጆሃንስበርግ በስተ ምስራቅ በምትገኝ መንደር ወዳለ ትምህርት ቤት የሚሄዱ ልጆችን ኢላማ በማድረግ ነበር። ሀገሪቱና የተቀረውን ዓለም ላስደነገጠው ድርጊት የጆሀንስበርግ ከፍተኛ ፍርድ ቤት ግለሰቡን ባስገድዶ መድፈር በጠለፋና በጥቃት በመፈጸም ጥፋተኛ በማለት አርባ ሁለት አመት የእድሜ ልክ ስርዓት ፈርዶበታል። አንዳንዶቹ ሰለባዎች ዩኒፎርም እንደለበሱ ወደ ትምህርት ቤት ሲጓዙ ጥቃቱ እንደደረሰባቸው፣ ሌሎቹ ደግሞ በመኖሪያ ቤታቸው የቤተሰብ በዓላት እየተመለከቱ ድርጊቱ እንደተፈጸመባቸው ዳኛው አስታውቀዋል። በቁጥጥር ስር በሚውልበት ጊዜ ለማምለጥ ሲሞክር በፖሊስ እግሩ ላይ በጥይት የተመታው ተከሳሽ በፍርድ አሰጣጥ ወቅት አንገቱን አቀርቅሮ ተስተውሏል። በደቡብ አፍሪካ ካለፈው ሚያዝያ እስከ ሰኔ ባለው ጊዜ ውስጥ 9309 አስገድዶ መደፈሮች እንደተፈጸሙ የፖሊስ መረጃ ያሳያል። እስራኤል ምሽቱንና ምሽቱን በቤይሩትና አካባቢዋ ተከታታይ ከፍተኛ የተባለ የአየር ጥቃት ፈጽማለች። የአየር ድብደባው በሊባኖስና በሶሪያ መካከል የሚገኝን የድንበር መተላለፊያ ላይ በመፈጸሙም በ10 ሺህ የሚቆጠሩ ሰዎች ከጥቃቱ መሸሽ እንዳይችሉ አድርጓል። ከቤሩት ዳርቻ ባለ የመኖሪያ ቤት አካባቢ የተከሰተው ከፍተኛ ፍንዳታ ጭስና ነበልባል በምሽቱ ሰማይ ላይ ሲያሳይ ንዝረቱ በኪሎ ሜትሮች ርቀት ላይ በመዲናዋ በሚገኙ ህንፃዎች ላይ ተሰምቷል። ከቤሩት 48 ኪሎ ሜትር ርቀት ላይ በሚገኘው ና በሌባኖስ ና በሶሪያ ድንበር ላይ ሐሙስ ሌሊቱን የተፈጸመው ድብደባ የድንበር መተላለፊያው እንዲዘጋ አስገድዷል። በዚህም በብዙ ሺዎች የሚቆጠሩ ሰዎች የእስራኤልን ድብደባ መሸሽ እንዳይችሉ አድርጓል። እስራኤል ድንበሩን ኢላማ ያደረገችው ለሄዝቦላ የጦር መሳሪያዎች ማስተላለፊያነት በመዋሉ ነው ስትል ትገልጻለች። ሄዝቦላ አብዛኛውን የጦር መሳሪያዎች ከኢራን በሶሪያ በኩል እንደሚያገኝ ይታመናል ሲል አሶሲየትድ ፕሬስ ዘገባ አመልክቷል። በእስራኤልና በሂዝቦላ መካከል እየተካሄደ ባለው ውጊያ ሂዝቦላ ዛሬ አርባ አንድ መቶ የሚሆኑ ሚሳይሎችን ማስወንጨፉን እስራኤል አስታውቃለች። በመጨረሻም በየመን በመዲናዋ ሰንአና በሆዴዳን አየር ማረፊያ ጨምሮ በበርካታ የሀገሪቱ ስፍራዎች ላይ የአየር ጥቃት መፈጸሙን የሁቲ አማጽያን ስር የሚተዳደረው የአልማሲራ ቴሌቪዥንና ነዋሪዎች ማስታወቃቸውን ሮይተርስ ዘግቧል። ጥቃቱ በደቡብ የምትገኘውን የዳህማር ከተማንም ኢላማ ማድረጉ ታውቋል። የአየር ጥቃቱ በአሜሪካና እንግሊዝ ኃይሎች እንደተፈጸመ የአልማስራ ቴሌቪዥን የዘገበ ሲሆን የእንግሊዝ መንግስት ግን ድብደባውን እንዳልተሳተፈ ገልጿል። የእስራኤልና ሀማስ ጦርነት መፈንዳቱን ተከትሎ በኢራን የሚደገፉት የሁቲ አማጽያን ከፍልስጤማውያን ጋር ያላቸውን የትግል አንድነት ለማሳየት ባለፈው ህዳር ጀምሮ በቀይ ባህር ላይ በሚተላለፉ ዓለም አቀፍ መርከቦች ላይ ጥቃት ሲሰነዝሩ ሰንብተዋል። የሁቲዎቹ ጥቃት የዓለም አቀፍ የመርከብ ዝውውርን ያስተጋጎለ ሲሆን ከአሜሪካና ከእንግሊዝ የመልስ ጥቃት እንዲፈጸም አስገድዷል። መርከቦችም በቀይ ባህርና በስዊዝ ካናል በኩል ማለፉን ትተው በአፍሪካ ደቡባዊ ጫፍ ለመዞር ተገደዋል። አድማጮች፣ ለሰዓቱ የያዝናቸው የዓለም ዜናዎች እነዚህ ነበሩ። ለቀሪዎቹ መሰናዷችን ወደ ኤደን ልመልሳችሁ። ከዓለም ዙሪያ የተሰባሰቡትን ዜናዎች ያደረሰችንን ስመኝሽ ቆየንን እናመሰግናለን። መርሃ ግብሩን በማቀናበር ብርሃን ኃይሉ እንዲሁም ደግሞ መርሃ ግብሩን በመምራት እኔ ኤደን ገረመው፣ አበባየው ገበያው የዌብና ማህበራዊ ድረገጽ ፕሮዲሰራችን ቆንጅታዬ በዋና አዘጋጅነት ከሌሎች የአሜሪካ ድምጽ የስቱዲዮ ባለሙያዎች ጋር በመሆን አብራችሁን ታምሹ ዘንድ በአክብሮት እንጋብዛለን። አስተያየት ወይም ጥያቄ ቢኖራችሁ፣ እንዲሁም ዝግጅቶቻችንን መከታተል ለምትፈልጉ በድረገጻችን ቪያምሃሪክ ላይ እንዲሁም ደግሞ በፌስቡክ ገጻችን ቪያምሃሪክ ላይ ታገኙናላችሁ። አሁን ለምሽቱ ወደ ያዝ ነው አብይ ርዕስ እንሻገር። የፖለቲካ ፓርቲዎች የጋራ ምክር ቤት ከአምስት አባላቱ ክስ ቀረበበት። የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት የስራ አስፈጻሚ አባላት ያበቃውን ስልጣናቸውን በሕገወጥ መንገድ ለማራዘም ጥረት እያደረጉ ነው ሲሉ አምስት ፓርቲዎች አቤቱታ አቅርበዋል። ምርጫ ቦርድ አስቸኳይ ጠቅላላ ጉባኤ ጠርቶ የጋራ ምክር ቤቱን የሚመሩ አመራሮችን እንዲያስመርጥም ፓርቲዎቹ ጠይቀዋል። ከበርካታ አባል ፓርቲዎች ውስጥ አቤቱታ ያቀረቡት አምስት ብቻ መሆናቸውን የጠቀሱት የምክር ቤቱ ሰብሳቢ አቶ ደስታ ዲንቃ በበኩላቸው የስራ አስፈጻሚው አባላት ስልጣናቸውን ለማራዘም ያደረጉት ጥረትም ሆነ ፍላጎት የላቸውም ብለዋል። ምክር ቤቱ ጉባኤ ለማካሄድ በዝግጅት ላይ እንደሆነና እስካሁን ድረስ ያልተጠራውም ሀገሪቱ ካለችበት ወቅታዊ ቀውስ አንጻር የስራ ጫናዎች በመብዛታቸው ነው ብለዋል። ኬኔዲ አባተ ዘገባለሁ። የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት አባላት የሆኑ አምስት ፓርቲዎች ኢህአፓ፣ ኦፌኮ፣ ኦነግ፣ ህብር ኢትዮጵያና የወላይታ ብሔራዊ ንቅናቄ ዛሬ በጋራ ባወጡት መግለጫ ምክር ቤቱ ኃላፊነቱን በአግባቡ ሊወጣ አልቻለም ሲሉ ከሰዋል። ለዚህ ተጠያቂ ናቸው ያሏቸው የጋራ ምክር ቤቱ የሥራ አስፈጻሚ አባላት የስልጣን ዘመናቸው ነሐሴ ወር ላይ ያበቃ ቢሆንም በህገወጥ መንገድ ስልጣናቸውን ለማራዘም እየጣሩ ነው ሲሉም አምስቱ ፓርቲዎች ክስ አቅርበዋል። የጋራ መግለጫውን በንባብ ያቀረቡት የወላይታ ብሔራዊ ንቅናቄ ወብን ሊቀመንበር አማኑኤል ሞጊሶ ናቸው። ምክር ቤቱ የአመራር ዘመኑ ካለፈበት በኋላ እድሜውን ወደ ሁለት ዓመት ለማራዘም የጋራ ምክር ቤቱ አባላት የማያውቁትን የማሻሻያ ጥያቄ ለምርጫ ቦርድ ማስገባቱ ግልጽ ሆኗል። በጉዳዩ ላይ ምላሽ የጠየቅናቸው የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ አቶ ደስታ ዲንቃ የስራ አስፈጻሚው አባላት ስልጣናቸውን የማራዘም ፍላጎት እንደሌላቸውና ለምርጫ ቦርድም ያቀረቡት የማሻሻያ ጥያቄ እንደሌለ ተናግረዋል። የጋራ ምክር ቤቱ ስራ አስፈጻሚው ስልጣን አይደለም፣ የምርጫ ቦርድም ስልጣን አይደለም። ይህንን ስልጣናችን ለመራዘም ማለት ነው። ኦኬ፣ ይሄ እኮ ይህ ጠቅላላ ጉባኤ ስልጣን ነው። ስራ አስፈፃሚዎች ስልጣኑን የመራዘም ሀሳብ ሀሳብም የለውም። እኔ የሕግ ባለሙያ ነኝ። የኔ ምክትልም የሕግ ባለሙያ ናቸው። ሌሎችም የተማሩ ናቸው። እንደውም የግል ስራቸውን ነው በብዛት እነዚህ ስራ አስፈፃሚዎች የሚሰሩት የግል ስራቸውን የፓርቲ ስራቸውን ነው በብዛት የሚሰሩት። እንደውም ደግሞ ይህንን በአለ አግባብ ወይም በህገወጥ መንገድ ለመራዘም የሚያስችላቸው አንደኛ ሁኔታ የለም ፍላጎትም የሌለ ስለሆነ የዚህ አይነት ወቀሳ ውስጥ ለመግባት ለምን እንደፈለጉ አላውቅም። የጋራ ምክር ቤቱ ጠቅላላ ጉባኤ በመጥራት አዲስ ስራ አስፈጻሚ ማስመረጥ የነበረበት ቢሆንም ይህን ሳያደርግ ከወር በላይ አስቆጥሯል የሚለው ሌላው የአምስቱ ፓርቲዎች አቤቱታ ሲሆን፣ ምክር ቤቱ ከዚህ በኋላ ጉባኤ ለመጥራት ስልጣን ያለው ባለመሆኑ ምርጫ ቦርድ ይህን ተግባር ሊያስፈጽም ይገባልም ብሏል። የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ዋና ጸሐፊ አቶ ጥሩ ነጋምታ የኢትዮጵያ የፖለቲካ ፓርቲዎች የሀገራችን ጉዳይ ይመለከተናል። የሀገራችን ጉዳይ ደግሞ የምንከታተለው አንድም በየፓርቲዎቻችን በግላችን ነው፣ ሁለተኛ ደግሞ በጋራ የጋራ ምክር ቤቱን ምርኩዝ በማድረግ ነው። አሁን የጋራ ምክር ቤቱ አመራር ተዳክሞብናል። አንደኛ ለአንድ አመት ያክል ኃላፊነቱን አልተወጣም፣ ስብሰባ ማካሄድ አልቻለም፣ ሪፖርት አላቀረበም። ይሄ ስለሆነ የኢትዮጵያ ምርጫ ቦርድ ብሔራዊ የምርጫ ቦርድ ደግሞ በገለልተኝነት ሁሉም ፓርቲዎችን ስለሚመራ ነው ወደሱ ሱ ልናመራ የቻልነው። የወብን ሊቀመንበር አማኑኤል ሞጊሶ ደግሞ ተከታዩም ብለዋል። የፖለቲካ ፓርቲ የጋራ ምክር ቤት ስልጣኑን ከጨረሰ በኋላ ማንኛውንም የሚያደርጋቸው ተግባሮች ፓርቲዎችንም የማይወክል ስለሆነ ይሄ ስራ አስፈጻሚ በዚህ አመት ውስጥ የተጣለበትን ኃላፊነት ስላልተወጣ አስቸኳይ ጉባኤ እንዲጠራና መፍትሄ እንዲፈለግ አቤቱታ ለምርጫ ቦርድ አስገብተናል። የጋራ ምክር ቤቱ ሰብሳቢ አቶ ደስታ ዲንቃ በበኩላቸው ጉባኤ ሳይካሄድ የቆየው በአገሪቱ ባሉ ወቅታዊ ጉዳዮች ምክንያት የስራ አስፈጻሚው አባላት የስራ ጫና ስለተደራረበባቸውና በበጀት እጦት ምክንያት መሆኑን ገልጸው ጉባኤውን ለማካሄድ ዝግጅቶች እየተደረጉ ነው ብለዋል። ስራ አስፈጻሚው አሁን ጠቅላላ ጉባኤ ለመድራት ዝግጅት ላይ ያለበት ሁኔታ ነው ያለው። ይሄ ደግሞ ከዚህ በፊትም የነበረው ስትሪክትሊ በቀናቱ የተካሄደ ጠቅላላ ጉባኤ ከዚህ በፊት አልነበረም። እኛ በጣም ቢዚ ነው የነበርነው። ይሄ ስራ አስፈጻሚ በሀገር ጉዳይ ላይ፣ በፖለቲካ ምህዳር ጉዳይ ላይ፣ በሰላም ጉዳይ ላይ እና ቢዚ አመት ነው የነበረው። አሁን ደግሞ ጠቅላላ ጉባኤውን ለመጥራት አንደኛ የስራ ክንውን ሪፖርታችን በማዘጋጀት ላይ እንገኛለን። ሁለተኛ ደግሞ ይህንን ጠቅላላ ጉባኤ ስፖንሰር የሚያደርጉ ወገኖችም ለማፈላለግ በመፈላለግና በማነጋገር ላይ ነው የምንገኘው እኛ። ስለዚህ ይሄ ጊዜው አልፏል የተባለው ያን ያህል የጎላና አሁን ለሀሜት ለወቀሳ የሚዳርግ አይደለም። ጉባኤው መካሄድ ያለበት በምርጫ ቦርድ አማካኝነት ነው የሚል አቋም ያላቸው አምስቱ ፓርቲዎች ለቦርዱ ደብዳቤ ማቅረባቸውን አስታውቀዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ደብዳቤውን ተመልክቶ ምላሽ እንደሚሰጠን ገልጿል። የምርጫ ህጉ አዋጅ ቁጥር 1162 ሕዝባር 2011 ካስቀመጣቸው ኃላፊነት ያለባቸው የምርጫ ባለድርሻ አካላት ዝርዝር አንዱ የፖለቲካ ፓርቲዎች የጋራ ምክር ቤት መሆኑን የኢትዮጵያ ብሔራዊ ምርጫ ቦርድ ያጋራው ሰነድ ያመለክታል። ይህ ምክር ቤት የሚመሰረተው በምርጫ በሚወዳደሩ የፖለቲካ ፓርቲዎች በምርጫ ህጉ የተቀመጡ ድንጋጌዎችንና ሌሎች የጋራ ጉዳዮችን ተግባራዊ ለማድረግና በምርጫው ሂደት በሚነሱ ልዩ ልዩ የአፈጻጸም፣ የዴሞክራሲ፣ የሰብአዊ መብት ጉዳዮችንና የህግ የበላይነትን በኢትዮጵያ ለማጎልበት በሚያግዙ ጉዳዮች ላይ በመመካከር ችግሮችን እያቃለሉ ለመጓዝ ይችሉ ዘንድ እንደሆነም ጠቅሷል። ይህንንም ተፈጻሚ ለማድረግ መጋቢት አምስት ቀን 2011 ዓ ም አስራ ስድስት የፖለቲካ ፓርቲዎች የጋራ ምክር ቤቱን የአሰራር ደንብ ለመወሰን የቃል ኪዳን ሰነድ መፈረማቸውንም ጠቁመዋል። ምክር ቤቱ በአሁኑ ሰዓት ከ60 በላይ ፓርቲዎችን በአባልነት የያዘ ሲሆን በጠቅላላ ጉባኤው ጉዳይ ላይ ሌሎች ፓርቲዎች ያላቸውን አቋም በይፋ አልገለጹም። ለአሜሪካ ድምጽ፣ ኬኔዲ አባተ፣ አዲስ አበባ። የተከበራችሁ አድማጭ ተመልካቾቻችን የተከታተላችሁት ለምሽቱ የያዝነውን አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል። ሁለተኛውን ሁለተኛውን ዘገባ በዚሁ አስተዋውቃችኋለሁ። ከቆቃ ሁርሶ በተዘረጋው የኤሌክትሪክ መስመር ላይ ጉዳት በመድረሱ የኃይል መቋረጥ አጋጥሟል። በኢትዮጵያ ከቆቃ ወደ ሁርሶ በተዘረጋው ከፍተኛ የኤሌክትሪክ ኃይል ማስተላለፊያ መስመር ላይ በተፈጸመ ስርቆት ኃይል መቋረጡን የኢትዮጵያ ኤሌክትሪክ ኃይል አስታውቋል። በዚህ ምክንያት ለምስራቅ ኢትዮጵያ ከተሞችና አካባቢዎች ለአዲስ አበባ ጅቡቲ የባቡር መስመርና ለጅቡቲ የሚቀርበው ኃይል ተቋርጦ እንደነበረ ያመለከተው ተቋሙ አሁን ግን ከሌሎች መስ መስመሮች ኃይል እየቀረበላቸው መሆኑንም ለአሜሪካ ድምጽ ገልጿል። የኢትዮ ጅቡቲ ምድር ባቡር በበኩሉ በኢትዮጵያ ኃይል መስመሮች ላይ እየደረሰ ያለው ጉዳት በአገልግሎቱ ላይ ተጽዕኖ እያሳደረበት እንደሚገኝ ለአሜሪካ ድምጽ ገልጿል። ገብረ ሚካኤል ገብረ መድህን ተከታትሎታል። የኢትዮጵያ ኤሌክትሪክ ኃይል ከትላንት በስቲያ እሮብ መስከረም 22 2017 ባወጣው መግለጫ ከቆቃ ወደ ሁርሶ የሚሄደው ባለ 230 ኪሎ ቮልት ጥምር የኃይል ማስተላለፊያ መስመር ላይ ጉዳት መድረሱን አስታውቀዋል። በኃይል መስመሩ ላይ በተፈጸመ ስርቆትም ለምስራቅ የሀገሪቱ አካባቢዎች፣ ለአዲስ አበባ ጅቡቲ የባቡር መስመርና ለጅቡቲ የሚቀርበው ኃይል ተቋርጦ እንደነበር ገልጸዋል። ሆኖም በዚያው መስመር አማካኝነት ሲቀርብ የነበረው ኃይል ሲቋረጥ የተጠቀሱት አካባቢዎች በሌሎች መስመሮች ኃይል እየቀረበላቸው መሆኑን የተቋሙ የህዝብ ግንኙነትና የኮሚኒኬሽን ቢሮ ሥራ አስኪያጅ አቶ ፍስሐ ጌታቸው ለአሜሪካ ድምፅ ተናግረዋል። በተለይ የከፍተኛ ኃይል ጭነት በሚበዛባቸው ሰዓታት ላይ የነበረውን በማመጣጠን ቀኑን ሙሉ ለሪቱንም ኃይል እየቀረበላቸው ይገኛል። ስለዚህ ቀደም ሲል ከነበረው አገልግሎት በተለይ ከፍተኛ ኃይል በሚፈልግበት አካባቢ ምሽት አካባቢ ላይ ያለውን የማመጣጠን ስራ ነው እንጂ የተሰራው ኃይል የተቋረጠባቸው አካባቢዎች የሉም። አንዳንድ ጊዜ የሀይል ጭነት ለምሳሌ ከምሽቱ ሁለት ሰዓት እስከ ምሽቱ አራት ሰዓት ላይ ሁሉም ኤሌክትሪክ ኃይል የሚጠቀም በመሆኑ የሀይል ተጠቃሚ እንትኑ ከፍ ይላል። በዚህ ጊዜ ሀይል ማመጣጠን ፈረቃም በሚያስፈልግባቸው አካባቢዎች ፈረቃ የመስጠት የተደረገ ማህበረሰቡ ኤሌክትሪክ እንዲያገኝ የማጠቅ ስራ እየተሰራ ያለበት ሂደት ነው ያለው። የጅቡቲም በሌሎች የመስመር አማራጮች አማካኝነት ሀይል ማቅረብ ስራው ተጠናክሮ እየቀጠለበት ሂደት ነው ያለው። የሀይል ማስተላለፊያ መስመሩ የተጎዳው በአፋር ክልል አዋሽ ፈንታሌ ወረዳ በአንድ የኃይል ተሸካሚ ምሰሶ ላይ በተፈጸመ ስርቆት ምክንያት መሆኑን ተቋሙ አስታውቋል። በተፈጸመው ስርቆት ምክንያት ከወደቀው አንድ ምሰሶ በተጨማሪ ሰባት የኃይል ተሸካሚ ምሰሶዎች በአስጊ ሁኔታ ላይ እንደሚገኙም ተገልጿል። በዚሁ የኃይል መስመር ላይ በደረሰው ጉዳት የተነሳ ለአጭር ጊዜ ያህል የአገልግሎት መስተጓጎል ገጥሞት እንደነበር የገለጸው የኢትዮ ጅቡቲ ምድር ባቡር በበኩሉ፣ ሆኖም ወዲያውኑ ከጅቡቲ በኩል ኃይል እንደቀረበለት አስታውቋል። ከዚያ ይልቅ በድሬዳዋና በጅቡቲ መካከል በሚገኝ የኃይል መስመር ላይ የደረሰ ተመሳሳይ ጉዳት በስራው ላይ ከባድ ጫና መፍጠሩን በኢትዮ ጅቡቲ ምድር ባቡር የቴክኒክ ኃላፊ የሆኑት አቶ ዳንኤል ኃይለ ሚካኤል ለአሜሪካ ድምፅ ተናግረዋል። በጣም ከባዱ የአይሻ ላይ የወደቀው ነው። ለእኛ በጣም ትልቅ ኢምፓክት ያለው ማለት ነው ወደ ጅቡቲ መስመር አካባቢ ሶማሌ ክልል ውስጥ ጋር የወደቀ ትልቅ ታወር አለ። ከዚህ ልክ እንደዚሁ ሁለት መቶ ሰላሳ ኬቪ የሆነው ማለት ነው። በጣም ብዙ ቦታ ላይ ተደጋጋሚ እንዲህ አይነት አደጋ እየተፈጠረ ነው። ያኛው ነው ትልቅ ኢምፓክት ያሳደረብን። ወደ ሰላሳ ሰዓት የሚሆን ፓወር ተቋርጦብን የነበረ ብቸኛ ስለሆነ ብቸኛ መስመር ነው እዛ ጋ ያለው እና አሁንም ረጅም ጊዜ ሊፈጅ የሚችለው እንደውም እሱ ፓርት ነው። አሁን አንድ ብቻ ሰፕ ላይ ስላለ ማለት ነው። ከቆቃ ሁርሶ በተዘረጋው የኤሌክትሪክ መስመር ላይ ከደረሰው ጉዳት በተጨማሪ ከመተሐራ አዋሽ በተዘረጋ ባለ 132 ኪሎ ቮልት የባቡር መስመር ላይ በሚገኙ ዘጠኝ የኃይል ተሸካሚ ምሰሶዎች ላይም እንደዚሁ ጉዳት መድረሱን የኢትዮጵያ ኤሌክትሪክ ኃይል ገልጿል። የኢትዮ ጅቡቲ ምድር ባቡር የቴክኒክ ኃላፊው አቶ ዳንኤል ኃይለ ሚካኤል በኤሌክትሪክ መስመሮች ላይ እየደረሰ ያለው ጉዳት እንቅስቃሴያችንን ፈታኝ አድርጎታል ይላሉ። ላይም ላይ ያው ይሄ እያጋጠመ እንዳለ የምናውቀው ነው። ኢፒ በጣም እየተፈተነ ያለው በአሁኑ ሰዓት፣ ያው የሁሉም እርዳታ ያስፈልጋል። በተለይ ደግሞ ውድመትም፣ ስርቆቶችም ማለት ትልልቅ ታወሮች ነው የሚሰራበት ሚወድት ና ሴኪሪቲ ላይ እንግዲህ ተባብሮ መስራት ይጠይቃል፣ ከኛ ጋ ከሁሉም ባያደሽ አካላት ጋር። የኢትዮጵያ ኤሌክትሪክ ኃይልም በአዋሽ ፈንታሌ ወረዳ በኃይል ማስተላለፊያ ተሸካሚ ምሰሶዎች ላይ እየተፈጸሙ የሚገኙ የስርቆት ወንጀሎች መበራከታቸውን ገልጾ የአካባቢው ማህበረሰብ የአስተዳደር አካላትና የጸጥታ ኃይሎች ለኃይል መሰረተ ልማቶቹ ተገቢውን ጥበቃና ትኩረት እንዲሰጡ ጠይቀዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን፣ አዲስ አበባ። የትግራይና የአፋር ክልል ፕሬዝዳንቶች ውይይት ተስፋ እንዳሳደረባቸው ተፈናቃዮች ገለጹ። የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት አቶ ጌታቸው ረዳ ባለፈው ረቡዕ፣ ሐሙስ መስከረም 22 ቀን 2017 ዓ ም በአፋር ክልል ያደረጉትን ጉብኝትና ተደረሰባቸው የተባሉ ስምምነቶች ተስፋ እንዳጣሉ እንዳሳደሩባቸው በመቀሌ አካባቢ የተጠለሉ የአብዓላ ተፈናቃዮች ተናግረዋል። ችግር ውስጥ እንደሚገኙ የገለጹት ተፈናቃዮቹ ስምምነቱ ቶሎ እንዲተገበርም ጠይቀዋል። ሙልጌታ ጽብሐ ዘገባለሁ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝደንት ጌታቸው ረዳ የመሩትና ረቡዕ መስከረም 22 ቀን 2017 ዓ ም በሰመራ ጉብኝት ያደረገው የልኡካን ቡድን ክልሉን ከአፋር ክልል የሚያዋስኑ ሶስት ዞኖች አስተዳዳሪዎች ጭምር የተካተቱበት ነው። አቶ ጌታቸው ከአፋር ክልል ፕሬዚደንት ሐጂ አወል አርባና ከክልሉ አመራሮች ጋር ያካሄዱት ውይይት ከሰሜን ኢትዮጵያው ጦርነት በኋላ የመጀመሪያው ነው። በጦርነት ምክንያት ከአብዓላ የተፈናቀሉና በመቀለ አካባቢ የተጠለሉ የትግራይ ተወላጆች ታዲያ ጉብኝቱና የተደረሰባቸው የተባሉ ስምምነቶች ተስፋ እንዳሳደሩባቸው ተናግረዋል። አቶ በላይ ኪዳነ ከአፋር ክልል አብዓላ ወረዳ ተፈናቅለው በመቀለ ከተማ ኩሓ ክፍለ ከተማ ተጠልለው መኖር ከጀመሩ ሶስት ዓመታት እንደሞላቸው ገልጸው መንግስት ለተፈናቃዮች የሚሰጠው ትኩረት አነስተኛ ሆኖ መቆየቱን ይናገራሉ። ከማንንም መ ከፖለቲካ ከማንንም መ ነው እኛ ግን በብሔር ተኮር ነው የተፈናቀ ነው እኛ እኛ ግማሹ ንግድ ላይ፣ ግማሹ ማሳው ላይ፣ ግማሹ ትምህርት ቤት ላይ እያ ነው የተፈናቀሉ። ስለዚህ ችግር ስለሚያሳሉት ያለ ህዝብ ደግሞ በኢትዮጵያውነቱ ሆኖ መንግስት አይቶ ቶሎ መፍትሄ እንዲሰጠ ነው። ከአብዓላ ወረዳ የተፈናቀሉና እስካሁን ወደ ቀያቸው ያልተመለሱ ከ አስራ ሦስት ሺህ በላይ ተፈናቃዮች እንዳሉ የሚናገሩት አቶ በላይ ተፈናቃዮችን ስለመመለስ በሁለቱ ክልሎች አመራሮች መካከል ውይይት መጀመሩ ተስፋ እንዳሳደረባቸው ገልጸው ተግባራዊ እንዲሆንም ጠይቀዋል። አሁን በሄድበት ቦታ ሰመራ ተስፋ ስላለን እኛ አሁን ይህን ተስፋ ሙሉ ተስፋ እንዲሆንም እንመኛለን። መሬት ላይ ወርዶ ሲፈጸሙ ለእኛ ሙሉ ተስፋችን ሙሉ የተካሄደው በሰመራ እና በአፋር እና በትግራይ የተካሄደው ድርድር ለእኛ በጣም ጥሩ ስሜት ነው የሰጠን፣ ጥሩ ተስፋ ነው የሰጠ ነው። ያ ስሜት ግን ህጋዊ ሆኖ መሬት ወርዶ ሲሰራ ነው ሙሉ ሙሉ ተስፋችን። አቶ ግርማይ አብርሃ ደግሞ ዘላቂ ሰላም የሚሰፍ ነው የመንግስት ለመንግስት ግንኙነት ወደ ህዝብ ለህዝብ ሲሸጋገር ነው ብለዋል። አሁን የተጀመረው የሰላም መድረክ ጀምሮ ማቋረጥ ሳይሆን ወደ ህዝብ ነው መውረድ ያለበት። የአፋርና የትግራይ ህዝብ በተለይ ደግሞ የበዓላ የትግራይ ተወላጆች እና የአፋር ህዝብ ለየት ባለ መንገድ የተዋለደ የተዛመደ አብሮ ለዘመናት የኖረ ወንድም ህዝብ ነው። ፖለቲካው በፈጠረው ጉዳይ የተፈጠሩ ችግሮች አሉ። ለእነሱ ዘላቂ የሆነ መፍትሄ በመስጠት የህዝብ ለህዝብ መድረኮችን በመስጠር ህዝቡን በማቀራረብ መንገዶችን ክፍት በማድረግና የሚፈጠሩ ችግሮችን በሀገር ሽማግሌም ይሆን ህገ መንግስት እንትን በሚለው መንገድ እልባት በመስጠት የህዝቡን ሰላም ማስፈንና ወደ ልማት የሚገባበትን መንገድ መስጠር ነው። ከዚህ በኋላ ጦርነቱ መሰደዱ ይብቃ ነው የእኛ ፍላጎት። የሁለቱ ክልሎች አመራሮች የሰሜን ኢትዮጵያው ጦርነት ከተቀሰቀሰ ጊዜ አንስቶ በተለያዩ ጉዳዮች ሲወነጃጀሉ ቆይተዋል። በህወሀትና በፌዴራል መንግስት መካከል የሰላም ስምምነት ከተፈረመ በኋላ መጠነኛ አለመግባባቶች ታይተዋል። በትግራይ ክልል ደቡባዊ ዞን ራያ አዘቦ ወረዳ ግንቦት 12 ቀን 2016 ዓ.ም በከብት ጥበቃ ላይ የነበሩ ሰባት ሰዎች ከአፋር ክልል ዘልቀው የገቡ ባሏቸው ማንነታቸው ባልታወቁ ታጣቂዎች መገደላቸውን የወረዳው አስተዳዳሪ ተናግረው ነበር። የአፋር ክልል በሰነዘረው ተመሳሳይ ውንጀላ ከአጎራባች የትግራይ ክልል ተወላጆች ወደ አፋር ክልል ተሻግረው የተባሉና ማንነታቸው በግልጽ ያልተለዩ ታጣቂዎች ግንቦት 13 ቀን 2016 ዓ.ም ጋሌ ወረዳ ፈጸሙት በተባለ ጥቃት ሶስት ሰዎች መገደላቸው አስታውቆ ነበር። አቶ ጌታቸው ረዳ የመስከረም 22ቱ ውይይት አስመልክተው በፌስቡክ የማህበራዊ ትስስር ገጻቸው ባሰፈሩት መልእክት በጦርነት ምክንያት የተፈናቀሉትን በመመለስ የህዝብ ለህዝብ ግንኙነት በማስጀመር እንዲሁም ሰላም፣ ጸጥታና ልማትን በጋራ በማረጋገጥ ጉዳዮች ላይ በጋራ ለመስራት መስማማታቸውን አመልክተዋል። የተዘጉ መንገዶች እንዲከፈቱ ለማድረግና ፖለቲካዊ ጥያቄ ያላቸው ድርጅቶች ወደ ሰላማዊ ሂደት እንዲገቡ በጋራ እንሰራለን፣ ብለዋል አቶ ጌታቸው። የአፋር ክልል ኮሚኒኬሽን ጽህፈት ቤት ባወጣው የጽሁፍ ዜና በበኩሉ የሁለቱም ክልሎች አመራሮች በተወያዩበት ጊዜ የአፋር ክልል ፕሬዚደንት ሐጂ አወል አርባ ጎረቤታሞች በሆኑ የአፋርና የትግራይ ክልል ህዝቦች መካከል የሰላምና ጸጥታ ችግሮች በመፍታት የህዝብ ለህዝብ ግንኙነቶችን ለማጠናከር እንሰራለን ማለታቸውን አስታውቋል። ለአሜሪካ ድምፅ ሙልጌታ ጽበሃም መቀለም አስከትለን የምናልፈው ወደ እስራኤል ሐማስ ግጭት ነው። የዛሬ አንድ ዓመት ግድም ሐማስ በእስራኤል ላይ ባደረሰውና 1200 ሰዎች የተገደሉበት የሽብር ጥቃት ወደ ከፋ ግጭት ተባብሶ ከ40 ሺ በላይ ሰዎች እልቂትና እንዲሁም ደግሞ መላውን የመካከለኛው ምስራቅ ክልል እንዳያቀጣጥል ስጋት ደቅኗል። ይቅርታ ለአርባ ሺ ሰዎች እልቂት ምንጭ ምክንያት የሆነ ሲሆን መላውን የመካከለኛው ምስራቅ ክልል እንዳያቀጣጥለው ስጋት ደቅኗል። ተፋላሚዎቹ ወገኖች እስካሁን የተደረጉትን የሰላምና የተኩስ አቁም ስምምነቶች ጥረቶች ባመከኑበት ሁኔታ ቀጣዩ የዩናይትድ ስቴትስ ፕሬዚዳንት የሚወርሱት ፈተና የሚጠብቃቸው ይመስላል። በአኒታ ፓወል የተጠናቀረውን ዘገባ አሉላ ከበደ እንደሚከተሉ ያቀርበዋል። አንድ አመት ሊደፍን የተቃረበው ግጭት አመት ሞላው ተብሎ የሚዘከር ነገር የለውም። በዚህ አንድ አመት ጊዜ ውስጥም ቀድሞውኑ በቋፍ የነበረው የመካከለኛው ምስራቅ ቀውስ የሐማስ ታጣቂዎች ብርቱ ጉዳት ካደረሱበትና ከ250 በላይ ሰዎችን አግተው ወደ ጋዛ ከወሰዱበት ከመስከረም 26 2016 ድንገተኛ ጥቃት በኋላ ለወራት የእስራኤል የቦምብ ድብደባና የእግረኛ ጦር ዘመቻ ማዕከል ወደ ሆነችው የጋዛ ሰርጥ እንዲሁም ወደ ሊባኖስ ተሻግሮ እስራኤል በቅርቡ በሂዝቦላ ታጣቂ ቡድን ላይ እስከ ፈጸመቻቸው የአየር ድብደባዎችና የቡድኑ መሪ እስከተገደሉበት ሁኔታ ድረስ ዘልቋል። ይህም የሂዝቦላ ዋና ደጋፊ ከሆነችው ኢራን ጠንካራ ምላሽ አጭሯል። የዩናይትድ ስቴትስ የብሔራዊ ደህንነት ጉዳዮች አማካሪ ጃክ ሱሊቫን በያዝነው ሳምንት ኢራን በእስራኤል ላይ ጥቃት ከሰነዘረች በኋላ በሰጡት አስተያየት ተከታዩን ብለዋል። በእርግጥ ይህ ኢራን የወሰደችው ነገሩን ወደ ተባባሰው እያሸጋገረት ልቅሰት ነው። እናም በል ደረጃ የሚታየው ዋና ጉዳይ በዚህ ጊዜ ከእስራኤል ጋር በመተባበር እኛ እስከምናውቀውም ድረስ እስራኤል ውስጥ በዚህ ጥቃት አንድም ሰው ያልተገደለበት ሁኔታ መፍጠር መቻላችን ነው። ሆኖም ተንታኞች እንደሚሉት ሁኔታው እንዴት ይቋጭ ሆን በሚለው ጥያቄ ዙሪያ መልሱ ግልጽ አይደለም። ጀራልድ ፌርስቲን በመካከለኛው ምስራቅ ጥናቶች ተቋም የአረብ ባህረ ገብ መሬት የፖለቲካ ጉዳዮች ፕሮግራም ዳይሬክተር እና የዲፕሎማሲ ጉዳዮች አዋቂ ናቸው። እስራኤላውያንም ሆኑ ሐማስ ለግጭቱ አንዳች ማብቂያ እየፈለጉ ስለመሆናቸው የሚያሳይ ምንም አይነት ጭስ ምልክት የለም። ሁለቱም ለተወሰነ ጊዜ በዚሁ ለመቀጠል የሚችሉና የሚችሉም ይመስላሉ። አየርላንድን፣ ኖርዌይንና ስፓኝን ጨምሮ ከ140 የሚበልጡ ሀገራት ለፍልስጤም ሀገራዊ እውቅና በሰጡበት በያዝነው የአውሮፓውያኑ 2024 ዲፕሎማሲያዊ ጫናዎችም እየተጠናከሩ መጥተዋል። ከአንድ ድንገት ወደ ሌላ እየተሸጋገረ ያለው ሁኔታ እንደ ተንታኞችም ግምት ለግጭቱ መቀጠል ምክንያት ሆኗል። ለዚህም አንዱ እስራኤል ሐማስን እና ሂዝቦላን ጨርሶ ለማጥፋት የምታደርገው ጥረት በአንዳንድ የአረብ መሪዎች ዘንድ ተቀባይነት ያለማግኘቱ ነው። ስቲቨን ኩክ በውጭ ጉዳዮች ምክር ቤት የመካከለኛው ምስራቅ እና የአፍሪካ ጉዳዮች ከፍተኛ የምርምር ባለሙያ ናቸው። ሳውዲዎች፣ ኢሚሬቶች፣ ባህሬናውያንና ሌሎች ቀጠናው ከሂዝቦላና ከሐማስ የነጻ መሆኑ ወይም በእጅጉ የተዳከመ ሐማስና ኃይሉ የተመናመነ ሂዝቦላ መኖር የተሻለ ለክልሉ ይበጃል ብለው አያምኑም ብዬ ማሰብ ይከብደኛል። እንደ ተንታኞች ገለጣም የሐማስ ጥቃት በአንጻሩ እንደ ሶማሊያው አልሻባብ ወይም የእስላማዊ መንግሥት ቡድን አይሲስ እና አልቃይዳ ያሉ ሌሎች እስላማዊ ጽንፈኛ ቡድኖችን ይበልጣ ጎልብቷል። ፋራ ፓንዲት በውጭ የግንኙነት ጉዳዮች ምክር ቤት የጥናት ባልደረባ ናቸው። What has happened as we as we look at um, the trajectory of events that have happened since the brutal and horrific attacks uh, of, 7, <laughs> one of groups groups have have the Kamis Kromhai is just to us sick in that sectage, Katosh, while I take a set of Tunitach, Yamarubatanak, Tajas, and Melekat, Yaminagin, Yonagarbinur, Ninj, Udnuch, Yandan Atek Alamita, Alamacho, Lamas Fasimanet, Malacho, no, ያልተለወጠ የሚመስለው ፕሬዚዳንት ጆ ባይደን እስራኤልን አስመልክቶ ያላቸው አቋም ነው። ዩናይትድ ስቴትስ በወታደራዊውም ሆነ በዲፕሎማሲው ረገድ ዋናዋ የእስራኤል ደጋፊ ነች። በባይደን ትዕዛዝም እስራኤል ከኢራን የተቃጡባትን የቦሌስቲክ ሚሳይል ጥቃቶች ማምከን ለቻለችበት ጥረት የዩናይትድ ስቴትስ ኃይሎች ቁልፍ ሚና ተጫውተዋል። ባይደን በመስከረም 26ቱ ጥቃት ማግስት ይህን ነበር ያሉት ለሁላችንም ግልጽ መሆን አለበት፣ ከእስራኤል ጋር ቆመናል። ባይደን በዚህ ሳምንት በሰጡት አስተያየት ደግሞ ይህን ብለዋል። ፈጽሞ እንዳትሳሳቱ፣ ዩናይትድ ስቴትስ እስራኤልን ሙሉ በሙሉ በሙሉ ሙሉ በሙሉ ትደግፋለች። የጨፈገገ ገጽታ የተላበሰው የሐማስና የእስራኤል ግጭት አንደኛ ዓመቱ በተቃረበበት ሁለት ነገሮች ግልጽ ናቸው። ግጭቱ በቅርቡ አያበቃም። የባይደን የስልጣን ዘመን ግን ሊገባደድ ነው። ለምሽቱ የመጀመሪያው ምዕራፍ የያዝናቸውን ዘገባዎች እዚህ ላይ አጠናቀናል። ዘለግ ያለ እርዝማኔ ያላቸውና ጠለቅ ያለ ዘገባዎቻችን ወደሚተላለፉበት ክፍል እንሻገራለን። የምሽቱ የሁለተኛው ምዕራፍ የመጀመሪያው ዘገባችን በዩናይትድ ስቴትስ ምርጫ ዙሪያ ላይ የሚያተኩር ነው። በመጪው ኅዳር ወር በሚካሄደው ፕሬዝዳንታዊ ምርጫ በሚሊዮኖች የሚቆጠሩ አሜሪካውያን ለመጀመሪያ ጊዜ ድምጽ በመስጠት ይሳተፋሉ። ከነዚህ መካከልም በአውሮፓውያን አቆጣጠር ከ2020 ወዲህ የዩናይትድ ስቴትስ ዜግነትን የተቀበሉ ወደ 3.5 ሚሊዮን የሚሆኑ የውጭ ሀገር ተወላጆች ይገኙባቸዋል ተብሎ ይጠበቃል። እነዚህ አያሌ አዲስ መራጮች ታዲያ በሪፐብሊካን ፓርቲና በዲሞክራቲክ ፓርቲ ደጋፊዎች ች እኩል ለኩል የተከፋፈሉ በሆኑ ግዛቶች ትልቅ ሚና ሊጫወቱ እንደሚችሉም ተመልክቷል። ጄፍ ስዊኮርድ ከቨርጂኒያ ግዛት አንዲት ለመጀመሪያ ጊዜ ድምጽ የሚሰጡ አዲስ የአሜሪካ ዜጋ ያስተዋውቀናል። ቆንጅታዬ እንደሚከተሉ ታቀርበዋለች። ለ89 አመቱ አረጋዊት ለሲልቪና ጉዴዝ እንደ አውሮፓውያን አቆጣጠር ሐምሌ አራት ልዩ የክብረ በዓል ቀን ነው እለቱ በመጀመሪያው የዩናይትድ ስቴትስ ፕሬዚደንት ጆርጅ ዋሽንግተን መኖሪያ ቤት በማውንት ቨርነን መስክ ላይ በሚካሄድ ስነ ስርዓት እሳቸውና ሌሎች በርካቶች የአሜሪካን ዜግነት እየተቀበሉበት በመሆኑ። እዚህ ሀገር ፖርቹጋላዊም አሜሪካዊም ሳልሆን ለበርካታ ዓመታት ኖር ያለው፣ ስለዚህ አሜሪካዊ ለምን አልሆንም አልኩ። አሁን የአሜሪካ ዜጋ ሆኛለው። ሲልቪና ከትውልድ ሀገራቸው ከፖርቹጋል ከመጡ ወደ 20 ዓመታት ተቆጥረዋል። እናም እሳቸውም እንደ አብዛኞች አሜሪካውያን የፕሬዝደንታዊ ምርጫውን ሂደት ሲከታተሉ ከርመዋል። የጎርጎሮሳውያኑ ህዳር ወር ሲመጣም ለመጀመሪያ ጊዜ ድምፅ ይሰጣሉ። I follow politics on radio and TV, and I follow the debates. In fact, I followed the last one. ስለ ፖለቲካው ጉዳይ በራዲዮም በቴሌቪዥንም እከታተላለሁ። ክርክሮቹንም ተከታተያለሁ። ያለፈውን ክርክር በስፓኒሽኛ ቋንቋ ቴሌቪዥን በዩኒቪዥን ነበር የተከታተልኩት። መከታተልም አለብኝ፣ ምክንያቱም ምን እንደሚያስቡ፣ ምን አይነት አቋም እንደሚከተሉ፣ በቀጣይ ምን እንደሚያደርጉ ለማወቅ ይጠቅመኛል። አዲሲቱ አሜሪካዊት ሲልቪና ወደ ዩናይትድ ስቴትስ ለመምጣት የሚፈልጉ ሰዎች ጉጉት ይገባኛል ይላሉ። በአስተሳሰብ መምጣት አለባቸው። ሲመጡ የሀገሪቱን ህግ፣ ህዝቡንም አክብረው መምጣት አለባቸው። ስለዚህ በህጋዊ መንገድ መምጣት አለባቸው። ሲልቪና የካቶሊክ ክርስትና እምነት ተከታይ ናቸው። ጽንስ ማስወረድን በሚመለከት ግን ምርጫው ለሴቶች መጥተው ያለበት መብታቸው ነው ብለው ነው የሚያምኑት። ለራስ ክብር መስጠት ተገቢ ነው። ነገር ግን ይሄ ነገር የሚያስፈልግበት ጊዜ ይኖራል። ምክንያቱም አንዳንዴ ወንዶች ሴቶችን አያከብሩም። ሴቶች በይበልጥ ሊከበሩ ይገባል። ነገር ግን ይሄ በደንብ ተግባራዊ እየሆነ አይደለም። ታዲያ እዚህ ጋር ነው ጽንሱን የማስወረድ እርምጃ የሚመጣው። ይሄ ደግሞ በመላው ዓለም የሚደረግ ነገር ነው። ሲልቪና ጉዴዝ ትውልድ ሀገራቸው ፖርቹጋል ሳሉ በማህበራዊ አገልግሎት ዘርፍ ነበር የሚሰሩት እና ለማንኛውም ሀገር ቤተሰቦች ድህነት አዘቅት ውስጥ እንዳይወድቁ መከላከያ የማህበራዊ ኑሮ መርሃ ግብሮች እንደሚያስፈልጉ የሚያምኑ መሆናቸውን ይናገራሉ። ዝቅተኛ የኑሮ ደረጃ ላይ ያሉ ሰዎች ሁሉንም ያለው የማህበራዊ ኑሮ እርዳታ ሊያገኙ ይገባል። በተለይ ብዙ ልጆች ያሏቸው ሰዎች። ሲልቪና ጉዴዝ በሐምሌ ወር ለመጀመሪያ ጊዜ ባነጋገርናቸው ወቅት የቀድሞው ፕሬዚደንት ዶናልድ ትራምፕ ከመጠን በላይ ስሜታዊ ይሆኑብኛል፣ ፕሬዚደንት ጆ ባይደን ግን ረጋ ያሉ ጠንካራ ሰው ነው የሚመስሉኝ ብለውን ነበር። የአሁኒቷ እጩ ተፎካካሪ ምክትል ፕሬዚደንት ካመላ ሀሪስን በሚመለከት ደግሞ ታሪካቸውን ስመለከት ለፕሬዚደንትነት የሚገቡ ይመስሉኛል ብለዋል። ቪኦኤ ያነጋገራቸው ሌሎች ለመጀመሪያ ጊዜ ድምፅ የሚሰጡ ሰዎች ደግሞ ለቦታው ትክክለኛው ሰው ዶናልድ ትራምፕ ናቸው የሚል እምነት ስላላቸው እሳቸውን እንደሚመርጡ ነግረውናል። ሀገሪቱ የሚያስፈልጋትን ቆራጥ አመራር የሚሰጡ ትራምፕ ናቸው ብለው ነው የሚያምኑት። ለማናቸውም የ89 ዓመት አረጋዊቱ ሲልቪና ጉዴዝ ሐምሌ አራት ቀን የፖለቲካ ጉዳይ ሳይገባበት የአሜሪካ ዜግነትን የተቀበሉበትን ዕለት በመጀመሪያው ፕሬዚደንት በጆርጅ ዋሽንግተን መኖሪያ ቤት በማውንት ቨርነን በአሜሪካ ነጻነት ቀን የሞቀ የደመቀ ስነ ስርዓት ከቤተሰባቸው ጋር አክብረው ውለዋል። አስከትለን የምናልፈው በትላንትናው ዕለት ወደ ጀመርነው ዘገባ ነው። በትላንትናው ዕለት የኢትዮጵያ የፋይናንስ ሚኒስትር ደኤታ ዶክተር እዮብ ተካልኝ ከአሜሪካ ድምጽ ጋር ባደረጉት ቆይታ በኢትዮጵያ ምጣኔ ሀብት ይዞታ የዋጋ ግሽበት፣ ኢትዮጵያ ያለባትን የዓለም አቀፍ አበዳሪዎች እዳን ጨምሮ በተለያዩ ጉዳዮች ላይ ያደረጉት ክፍል ቃለምልልስ የመጀመሪያው ክፍል ማቅረባችን ይታወሳል። በዛሬው ቀጣዩና የመጨረሻው ክፍል የኑሮ ውድነት፣ ዕዳና ግጭቶች በኢኮኖሚ ላይ ስለፈጠሩት ተጽዕኖ በተመለከተ ከአስማማው አየነው ላነሳላቸው ጥያቄዎች የሰጡት ምላሽ ተካቷል። ወደ ቃለም ጠይቁ መጀመሪያም ተግባሮች ሲደረግ ባለፉት ሁለት ወራት የመጀመሪያዎች ላይ በዚህ ኢኮኖሚ ማሻሻያ ውስጥ የሚጎዳውን ማህበረሰብ መደገፍ የሚያስችሉ የገንዘብ ዝግጅቶች መደረጋቸውን በተለይ በበጀቱ ላይ ተጨማሪ በጀት የሚጸድቅበት ሁኔታ እንደሚኖር ሚኒስትሩ አቶ አህመድ ሽዴ የገለጹበትን ማስታወስ እንችላለን። ከዛ ባለፈ ደሞዝ ማሻሻያ እንደሚኖር ደግሞ ጠቅላይ ሚኒስትር አብይ አህመድም የገለጹበት መንገድ ነበር። ነገር ግን ባለፉት ጊዜያቶች በከፍተኛ ሁኔታ የኑሮ ውድነት ወይም የዋጋ ጭማሪዎቹ የኑሮ ውድነቱ ላይ ማህበረሰቡ የገንዘብም የመግዛት አቅም መውደቅ ጋር ተያይዞ ማህበረሰቡ ለከፍተኛ ችግር ይዳረገ መሆኑ ለእኛ ገልጾልናል የተባሉት ቃል የተገቡትም የደሞዝ ጭማሪም ሆነ በበጀት ማሻሻያ ውስጥ የመደጎም ሁኔታዎቹን እስካሁን ድረስ ምንም የተባለ ነገር የለም። ስለዚህ እነዚህ ነገሮች ለምን አልተተገበሩም? የኑሮ ሁኔታ ውስጥ እየከፋል ደግሞ ወይ ማህበረሰቡ እያነሳ ያለው ስለሆነ እነዚህ የተተገበሩ ነው። አስማማው፣ ለምሳሌ አንዱ የሴፍቲ ኔት ነው። ሴፍቲ ኔት የመስከረም ላይ የዌጅ አጀስትመንት ተጨማሪ ባለፈው በሰኔ 2016 በነበረው የዋጋ ግሽበት መጠን ማሻሻያ ተደርጎ ተግባራዊ ተደርጓል። የደመወዝ ማሻሻያ ኦልሬዲ ጥናቱ አልቆ ለካቢኔ ቀርቦ በካቢኔ ጸድቋል። ከመስከረም አንድ ጀምሮ ተግባራዊ ይደረጋል ስለተባለ እንግዲህ የሰራተኛ ደመወዝ መለየት ዝይት አለው እንደምታስበው ቀላል ስራ አይደለም እና ይህንን ስራ መስራት ጉዳይ ነው። ይሄ በሚቀጥሉት ሳምንታት ተግባራዊ የሚሆን ነው የሚሆነው ግን ኦልሬዲ ከመስከረም ጀምሮ የተቀመጠ ስለሆነ የሚቀርብ ጉዳይ አይሆንም ማለት ነው። የሌሎቹ ድጎማዎች ያልከው ለምሳሌ ለምንድን ነው የዘይት ዋጋ የተረጋጋው? ለምንድን ነው የምግብ ዋጋ የተረጋጋው? እዚህ ተደርገው እኮ መንግስት ኢንተርቪን ስለያደረገ ነው። እንደ ተለመደው የነጋዴው ባህል እንዲህ አይነት ነገር ሲመጣ ምን እንደሚፈጠር ታውቃለ። ለምንድን ነው የነዳጅ እንግዲህ ድሮ ነዳጅ በ56 ብር 57 ብር ነበር የምንገዛው፣ ዛሬ የመቶ ሀያ ብር ነው የምንገዛው? አይደለም። ይሄ ለመንግስት የተለየ የምንዛሬ ተመን የለም። ግን ለምንድን ነው መንግስት ዋጋ እስካሁን በጣም በትንሹ ያስተካከለው እና ጊዜ የወሰደው፣ የዋጋ ጫና በአንድ ጊዜ ህብረተሰቡ ላይ እንዳይመጣ ነው። ይሄ እኮ በጣም ብዙ ነው መንግስትን ኮስት የሚያደርገው። የነዳጅ ዋጋ ባለማስተካከለው ከሀያ ሶስት ቢሊዮን ብር በላይ መንግስት ከስሮ ይህንን ለነዳጅ ድርጅት ከፍሏል። እና እነዚህ እየተደረጉ ነው። ይህንን የምታየው ደግሞ አጠቃላይ የዋጋ ሁኔታውን ብታይ ኢንፋክት ወደ አስራ ሰባት በመቶ ነው የወረደ ዋጋ አይተሃል አይደለም? እንግዲህ ይሄ አጠቃላይ የተቀናጀ ፖሊሲ እና የመንግስት ኢንተርቬንሽን ውጤት ነው የሚለውን በደንብ ማየት ይቻላል። ስለዚህ በጀቱም ተግባራዊ መሆን ጀምሯል ማለት ነው። አዎ በጀቱ አሁን ለምሳሌ የሴፍሲኔቱ ወጅጅስመቱ ተደርገው ክፍያው የተፈጸመ ነው ያለው። የሱፕሊመንት ማስተካከያው ፓርላማ እየጠበቀ ነው፣ ግን ያው መጠባበቂያ በጀት ስላለን ከመጀመሪያው በጀት ላይ ከእሱ እየከፍልን እየጠበቅን ነው። ፓርላማው እንደምታውቀው የሚቀጥለው ሳምንት ወደ ስራ ይገባል። የመጀመሪያ አጀንዳው የሚሆነው ይህንን ማጽደቅ ነው። ወዲያው ተግባራዊ እናደርጋለን። ይሄ እንግዲህ ያው ከፓርላማው የስራ ጊዜ ጋር የተገናኘ ጉዳይ ስለሆነ ነው። ምን ያክል በጀት ይጠበቃል? የደሞዝም ጉዳይ ቅድም አንስተውል ነበር። ምናልባት አንድ የወጣ ህዝብ የሆነ በማህበራዊ ሚዲያ ላይ ሲዘዋወር የተመለከትነው ነበረ። ብዙዎችን ያስከፋ ነበር። ጭማሪው በጣም አነስተኛ ነው የሚል የተባለው እና የሚተገበረው በቂ አይደለም የሚል ከፍተኛ ነው። አስማማ አሁን የደሞዝ ማስተካከያዋ በጣም ብዙ ስለሆነ ሲቪል ሰርቫንቱ መንግስት ሰራተኛው የሁለት ነጥብ አምስት ሚሊዮን አካባቢ ነው። በሀገር በሙሉ ያለውን የፌደራል መንግስት ነው የሚሸፍነው በዚህ ምክንያት የተደረገው በተለይ አነስተኛ ደሞዝ ያላቸው ላይ ነው። እዚህ ላይ እንደሰማኸው ሶስት መቶ ፐርሰንት ያክል ይጨምራለ። ወደ መቶ ፐርሰንት ይጨምራለ። ኦፍኮርስ ደሞዙ ከፍ እያለ በመጣ ቁጥር ጭመሩ አነስተኛ ነው። ይሄን ደግሞ አጠቃላይ ሲቪል ሰርቪስ ማሻሻ እየሰራን ነው። በዛ ውስጥ ታይቶ የመንግስት አቅም ሲጨምር የሚስተካከል ነው የሚሆነው። የአሁኑ ትኩረት የማሻሻው ትኩረት በተለይ በጣም ዝቅተኛ ደሞዝ ያላቸውን መደገፍ ነው። ይሄ መሆኖ ግን ወደ ዘጠና አንድ ቢሊዮን ብር ነው ወጪው እና በጣም በጣም ከፍተኛ ነው። ሌሎቹ ወጪዎች የነዳጅ ዱትንሹ የደሞዝ ጭማሪው ብቻ ደሞዝ ጭማሪው ብቻ እስከ ዘጠና አንድ ቢሊዮን ይደርሳል። በጣም ከባድ ወጪ ነው። በአመት ነው መደረግ ያለበት? በአመት አዎ፣ በአመት የምናቀርበው በጀት ሰፕሊመንትሪ በጀቱ ከፍ ያለ ነው የሚሆነው ፕሮባብሊ ከአንድ ነጥብ ሁለት ትሪሊዮን በታች አይሆንም። በጣም ከፍተኛ ቤት ይሆናል ያው አስቀድሞ ያወጅ ነው በጀት አለ ታውቃለህ። እሱ ላይ ሲጨምር በጀቱ በጣም ከፍተኛ ነው የሚሆነው ወደ አንድ ሁለት ትሪሊዮን አካባቢ፣ ስለዚህ ቀድሞ ከነበረው ዘጠኝ መቶ ሰባ ቢሊዮን አካባቢ ተጨማሪዎቹ። እሺ ዶክተር፣ ሀሳባችን ይቀጥልና አዲስ ምንዛሬ ተመን ስርዓት ላይ ከኋል ወደ የብር የመግዛት አቅም በመቶ በመቶ በመቶ በሚባል ወይ በመቶ ፐርሰንት ተዳክመዋል። ይህ ማለት የሀገሪቱ የውጭ ብድር በብር በጥፍ ጨምሯል ማለት ነው። የሀገር ውስጥም የውጭም ብድር። ስለዚህ ይህ በሀገሪቱ ላይ ትልቅ የገንዘብ አደጋ ያመጣም። የመንግስት የፋይናንስ እቅድ ምንድን ነው ለማስተካከል? ትክክል ነው እንዳልከው፣ አንዱን ቋንቋ አስተካክሎ ለማለፍ የኢትዮጵያ የውጭ ምንዛሬ ገበያ ዩኒፋይድ ሆነ፣ አንድ ገበያ ሆነ ነው እንጂ ተዳከመ የሚለው ቃል በአግባቡ አይገልጸውም ቢኮዝ ትክክለኛ ዋጋው ስላልነበረ ማለት ነው። አሁን አንድ ወጥ የሆነ ዋጋ ነበረ። እንደዛ መሆኑ ግን በትክክል እንዳስቀመጥከው የብድር ላይ የሚኖረው ተጽዕኖ አለ። ምክንያቱም ብድር ስንከፍል ብር እንገዛ የነበረው በሀምሳ ስድስት ብር ነው። አሁን በመቶ ሀያ ብር እንገዛለን ማለት ነው። ሰው ይሄ ተጨማሪ ውጪ ያስከትላል መንግስት ላይ ለዚህ ደግሞ የአዲሱ ሰፕሊመንት ለዚህ የሚያስፈልገውን ተጨማሪ ወጪ ይዘናል። ከዛ በላይ ግን የያዝነው የዕዳ ሽግሽግ ጉዳይ አለ። ጣጣለህ ከዓለም አቀፍ አበዳሪዎቻችን ጋር የጀመርነው ውይይት ኦፊሻል ክሬዲተርስ ኮሚቴ ይሄ ፕሮግራም በአይኤምኤፍ ሲጸድቅ ኦልረዲ ብድሩን ለማሸጋሸግ ተስማምተው ፋይናንሲንግ አሹራንስ ሰጥተዋል። አሁን ከኦክቶበር አጋባስ ጀምሮ ወደ ዝርዝር ስራ እንገባለን። ከየሀገራቱ ጋር የዕዳ ሽግሽግ እናደርጋለን ማለት ነው። ከዩሮቦንድ ኢንቨስተሮች ጋርም ትላንትና እኔ ራሴ በንበርኩበት ኩበት ሰፊ ውይይት አድርገናል። አጠቃላይ የኢትዮጵያ ማክሮ ኢኮኖሚ ተገልጸንላቸዋል። ያንም እናሸጋሽጋለን። ይሄ ሽግሽግ ሲደረግ በሚቀጥሉት ዓመታት ውስጥ እንዲሁም የኢትዮጵያ ዕዳ ጫና እየቀነሰ ይመጣል። ግን በምንከፍለው ዕዳ ላይ ግን በብር ዋጋው ከፍ ማለቱ አይቀርም። ለዛ የሚሆን በጀት ግን በአግባቡ ታስቦ ተይዞበታል። ሶ ባላንስ እየሆነ ነው ለማለት ነው። ኦፍኮርስ ተወሰነው ላይ ጭማሪ ያለ፣ ግን አጠቃላይ ሌላ ሽግሽግ ስለምናደርግ በያ በኩል ደግሞ ከኢኮኖሚ የምናገኘው ኤክስፖርታችን ስለሚጨምር የሬምታን ስለሚጨምር በብድር ላይ የሚመጣውን ኮስት ሳይሆን ኢኮኖሚው ላይ የሚያመጣውን ጥቅም ነው በሰፊው የምናየው ሪፎርም ስናደርግ ማለት ነው። ባለፈው የዩሮ ቦንዱን በተመለከተ ኢትዮጵያ ክፍያውን ሳትከፍል አልፏልና እሱን በተመለከተስ ምንድን ነው አዲስ ነገር ያኔ እንዳነሳ? ነው እኛ የአጠቃላይ የእዳ ሽግሽግ ጥያቄ አቅርበናል። በአለም አቀፉ በቡድን ሀያ አባል ሀገራት ማዕቀፍ ጂቲኒ ኮመን ፍሬምወርክ የሚባለው ማዕቀፍ መሰረት ያ ማዕቀፍ ደግሞ አንድ የሚያስቀምጠው ወሳኝ መርህ ሁሉም አበዳሪዎች እኩል መታየት አለባቸው የሚል ነው። በዚህ መሰረት ያኔ በቡድና ማዕቀፍ የተቀመጠው የእዳ ሽግሽግ ካልቀለደ ድረስ እዳ እንዳይከፈል የሚል መርህ አስቀምጧል። በዚህ ምክንያት ለዩሮ ቦንድ ኢንቨስተሮቹ ኩፖኑን አልከፈልንም። በጣም ትንሽ አማውንት ነች፣ ሰላሳ ሶስት ሚሊየን ዶላር ነው ግን ያልከፈል ነው ከመርህ አንፃር ነው። ትላንትና በነበረው ይት ይህንኑ መልሰን ነገር ናቸዋል። መርህ ነው የያዘን። አሁንም በዚሁ መርህ መሰረት እናንተ ጋር የምናደርገው ሜዳ ሽግሽግ ከኦፊሻል አበዳሪዎች ጋር ከመንግስት አበዳሪዎች ጋር ከሚደረገው ጋር አንድ መሆን አለበት። መርህ ውሄ ስለሆነ ይህን መርህ መጣት አንችልም የሚለውን አስርተ ናቸዋል። አሁን እንዳልኩ በሚቀጥሉት ወራት ውስጥ ከሁለቱም ጋር ያለውን ነገር ብሎ ጨርሰን የዚህን የእዳ ጉዳይ ወደ ኋላ በተሆነው የምንፈልገው ኢትዮጵያ ኢኮኖሚ ትልቅ ነው። ብዙ ኢንቨስት ማድረግ እንፈልጋለን። መበደር ሲያስፈልገን እንበደራለን። እንደምታውቀው ይሄ መንግስት ኢትዮጵያ መንግስት በአጠቃላይ እንደ ሃይማኖት ቀኖና የያዘው ነገር ዓለም አቀፍ ኃላፊነቱ መወጣት ነው። ዲፎልት የሚባል ነገር እንዴት ክረኝ እንደሚያደርገን እንዴት እንደሚሸከከን ታውቀዋለህ። በዚህ ምክንያት ይህንን ፈልገን የመረጥነው ጉዳይ አይደለም፣ ግን ትክክለኛ መርስ ነበረ ነው ያንን የሚያደርግ ነው። አሁን በዛን ወቅት ብዙ ጫጫታ የፈጠረ ቢሆንም አይ ቲንክ ብዙዎቹ ጉዳዩ የገባቸውና የተቀበሉት ነው ይመስለኝ። ግን ይህን ጉዳይ በአጭር ጊዜ ውስጥ መቋጨት አለብን። ያው እየጠበቅን ነው አበዳሪ ሀገራቱን የስብሰባ ጊዜ ግን ጊዜ ተቀምጦለታል። እስከ ታህሳስ እስከ ዲሴምበር መጨረሻ ድረስ አንድ መልክ መያዝ ያለበት የሚል ስምምነት ስላለ የሚቀጥሉ ወራት በጣም ወሳኝ ናቸው ማለት ነው። ምናልባት ሁለት ጥያቄዎችን አንድ ላይ አድርጌ ላንሳቸው። አንደኛው ነዳጅን በተመለከተ የቀረበው ነው። ከሰሞኑ ጋር በተያያዘ የዋጋውን በተመለከተ ሲነሳ፣ ነዳጅን በተመለከተ አሁን እየተሸጠ ያለበት ሁኔታ ቀድሞ ማሻሻው በፊት በነበረው ዋጋ ብር አንድ ዶላር በ58 ብር ሲመነዘብ በነበረበት ዋጋ ስለገባ ነው። ከዛ ቀጥሎ አሁን ባለው ዋጋ ሲገባ ግን የዋጋው ሁኔታ እንደዚህ ሊቀጥል አይችልም። ስለዚህ ከፍተኛ የሆነ ኢኮኖሚ ችግር ይዞ መምጣት አይቀርም ከትራንስፖርት ጋርም ከሌላው ጋር በተያያዘ የሚል ባለሙያዎቹ አንስተዋል። አሁን በመጠኑ የተረጋጋ የሚመስለው ኢኮኖሚም እሱ መንግስት በ58 ብር ያስገባውን ነዳጅ ምንም አይነት የዋጋ ጭማሬ እዚያ ላይ ብዙም ስላልታየን የሚላለ ከዚህ ጋር አንጻር የሚያነሱልኝ ምንድን ነው? አብሮ አያይዘው ደግሞ ታክስን በተመለከተ የማህበረሰቡ የሚያነሳው የኑሮ ውድነቱ የኢኮኖሚ ጫናው በሚገልጽበት ጊዜ ላይ መንግስት ደግሞ የታክስ መሰረቱን የማስፋት እና በተለያየ መልኩ የመሰብሰብ ሁኔታ አለ። ስለዚህ ሁለቱ ሳይጋጭም ወይ የሚል ጥያቄዎቹ ይነሳሉ በባለሙያዎች በዚህ ጉዳይ ላይ ሁለቱን ሀሳቦች አንድ ላይ ይመልሱ ሊፈልጌ ነው። የነዳጁን በተመለከተ ሰሳተ ነው የተነሳው ነጥብ ነዳጅ የምንከፍለው በነገራችን ላይ ዛሬ ባለው ዋጋ ነው። ምክንያቱም ፔመንቱን ሴትር ስታደርግ ኢቨን የዛሬ ስድስት ወር የገዛነው ነዳጅ ኤልሲው ተከፍቶ ክፍያው የሚፈጸመው ዛሬ ነው። ዛሬ ደግሞ ሲፈጸም ገበያ ላይ ባለው የምንዛሬ መጠን በብር ከፍለ ነው ገዝተ ነው የምትከፍለው። ሰው በአምሳ ስምንት ስላስገባ ነው የሚለው ስህተት ነው። ዋጋ ያልጨምር ነው መንግስት ስለደጎመ ነው። መንግስት ደግሞ ይህንን በአዋጅ አውጆ እንዳልኩ በበጀቱ ውስጥ አካቶ ግልጽ አድርጎ ፖሊሲው አስቀምጦ ነው እየደጎመ ያለው። እስከ ዛሬ ድረስ ባለፉት ሁለት ወራት ብቻ ሀያ ሶስት ቢሊዮን ያክል ደጉመናል። ይህንን ግን እንደዚህ መቀጠል አይቻልም የተባለው ግን ትክክል ነው። በየጊዜው መጠነኛ ማስተካከያ እየተደረገ ዋጋው ወደ ትክክለኛ ዋጋ መምጣት መቻል አለበት። ለዚህም በጣም ምክንያታዊ የሆነ እቅድ አለን። ይህን እቅድ በዝርዝር ማንሳት ሆነ አልችልም ሴንሴቲቭ መረጃ ስለሆነ፣ ግን በየጊዜው እየተስተካከለ ወደ ገበያ ዋጋ መቅረብ አለበት። አሁን ያልጨመረው ግን መንግስት ለደጎመ ነው። ሀያ ሶስት ቢሊዮን ብር ደጎና ለሚለው ለማንሳት ነው። ሁለተኛው ጥያቄ ያስመልክቶ መንግስት መች ታክስ ሰበሰበ ብለን አስነበው የታክስ የኛ የታክስ ከሀገራዊ ምርት ጋር ያለው መጣኔ እኮ ታክስ ቱ ጂዲፒ ሬሾ የምንለው ዝቅተኛው ነው እኮ ከአስር በታች ነው፣ ስምንት እነዚህ አካባቢ ነው። አሁን አንዱ እቅዳችን እንዲሁም በሚቀጥሉት ዓመታት አትሊስት በአራት ፐርሰንቴጅ ፖይንት መጨመር ነው። ገና ብዙ ብዙ መሰብሰበ ታክስ አለ። እዚህ አገር ኢኮኖሚ የመነጨውን ገቢ መሰብሰብ አልቻለም። ይሄ ተጠናክሮ የሚቀጥል ነው የሚሆነው። ይሄ ማለት ግን የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር የሚለውን መርሃችን አንጥስም። የማይገባው ሰው አምስት ሳንቲምም ቢሆን ለመንግስት የማይገባው መስጠት የለበትም ለመንግስት የሚገባውን ደግሞ አምስት ሳንቲም ማስቀረት ያለበትም። እና በዚህ ላይ በጣም ብዙ የታክስ ስርዓቱን የማዘመን ፖሊሲ የማሻሻል ስራ እንሰራለን። የታክስ አቅማችንን በጣም ማሳደግ አለብን። ምክንያቱም በጣም ብዙ የልማት ፍላጎት አለ። ለዚህ ደግሞ ገቢያችንን ማሳደግ አለብን። እንደ ከዚህ በፊቱ ከብሔራዊ ባንክም አንበደርም ብለን አሁን የሞኔተሪ ፖሊሲውን ታይተን አድርገናል። ያንን ለማካካስ የግድ ገቢ መጨመር አለበት። ግን ይሄ ገቢ አላስፈላጊ ጫና ኢኮኖሚ ላይ እንዳያመጣ በከፍተኛ ጥንቃቄ መሰብሰብ አለበት የሚለው ትክክለኛ ነጥብ ነው ለማለት ነው። ስለዚህ የመጨረሻ ምናልባት እናድርገው ዶክተር በአንድ በኩል የኢኮኖሚ በተለያየ ማሻሻያዎች በኩል እየሄደ ነው የሚል አለ። በእሱን ተከትሎ በማህበረሰቦች ቅድም እንዳነሳሁት የኑሮ ውድነቱን ጨምሮ የተለያዩ የሚያነሷቸው ጉዳዮች አለ። በሌላ በኩል ደግሞ አገሪቷ አሁንም በጦርነት ውስጥ ነው ያለችው። የተለያዩ አካባቢዎች ላይ አገሪቷ ላይ ጦርነቶች አሉ። እሱ ደግሞ በራሱ ኢኮኖሚው ላይ ይዞት የሚመጣው ችግር እንዳለ በተደጋጋሚ እየተገለጸ ነው የሚገኘው። ስለዚህ መንግሥት በዚህ ሁኔታ አገሪቷ ባለችበት፣ በጦርነት ውስጥ ባለችበት ሁኔታ እንዲሁም የተለያዩ ኢኮኖሚ ጥያቄዎች በሚነሱበት ሁኔታ ይህ ሪፎርም በምን ያክል በቀጣይ ጊዜያትም ተግባራዊ ሲደረግ ውጤታማ ይሆናል ብሎ ያስባል? ኢትዮጵያ ኢኮኖሚ ያለበት ሁኔታ ጠንቅቆ ማየት ነው አስባ ኢትዮጵያ ኢኮኖሚ በሚገርም ትራንስፎርሜሽን ውስጥ ያለው እንዳልከው አንዳንድ ቦታ ላይ ግጭቶች አሉ። የሰላም ችግር ያለባቸው አካባቢዎች አሉ። እሱን ስታ ያሉ እየፈታ ነው። ከህዝባችን ጋር ከምናደርገው ሰፊ ስራ ይሄ መስመር የያዘ የሚመጣ ነገር ነው። የኢትዮጵያ ኢኮኖሚ ግን ከተኛበት እኮ የነቃበት ጊዜ ነው። መስመሩ ግብርናውን፣ ቱሪዝሙን፣ የዲጂታል ኢኮኖሚውን፣ ማኑፋክቸሪንግን፣ ኤክስፖርቱን ይሄ ኢኮኖሚ ከዚህ በፊት ደጋግመን እንደነበረው ትልቅ የእድገት አቅም አለው። አባክንን ነው የቆየ ነው። ይሄንን ማነቃቃት አለብን። ይሄ ደግሞ በሁሉም ኢትዮጵያውያን ጥረት፣ በሁሉም ኢትዮጵያውያን ልፋት እና ለሁሉም ኢትዮጵያውያን በሚሆን መልኩ ነው ማድረግ ያለበት። የተሟላ ብልጽግና ማረጋገጥ አለብን። ይሄ ትውልድ የእኛ ትውልድ ብዙዎቹ ሲመኙት የነበረውን የኢትዮጵያን ብልጽግና መሻት ሉሲቭ የነበረው አልጨበት ያለውን መሻት ማሳካት አለበት የሚል ቁርጠኝነት ያለው አመራር ነው ያለው። ግን መሬት ላይ ያለው ነው ዶክተር፣ ምናልባት ጥያቄ እያስነሳ ያለው እ መሬት ላይ ያለው ነገር እርስዎ እንደሚገልጹልኝ ለኢኮኖሚ በዚህ ደረጃ መሄድ የሚያመች ሁኔታ አይደለም ያለው። ጦርነት ነው ያለው። ማህበረሰቡ ደግሞ በተለያዩ ኢኮኖሚ ሁኔታዎች ላይ እየተፈተነ ነው ነው ስለዚህ በዚህ ሁኔታ ጋር ከመሬት ላይ ካለው ሁኔታ ጋር አይጋጭም ወይም መሬት ላይ ያለውን ነው የምነግርህ እ ፌስቡክ ላይ ያለውን ሶሻል ሚዲያ ያለውን አለ ምነግርህ አስማማ ሆኔ መሬት ላይ ያለውን ባለፉት ሁለት ሶስት ወራት ከወለጋ ከግዳሜ ጫፍ እስከ ወልዲያ ባህርዳር ነበርኩ እኔ እንግዲህ ደቡብ ብዙ ቦታ ነበርኩ። አጠቃላይ ኢትዮጵያ ውስጥ ያለውን እንቅስቃሴ በደንብ በዝርዝር አውቀዋለሁ። የኢትዮጵያ እንቅስቃሴ ሪፖርት ደግሞ የሚታይህ በተመረተው ምርት መጠን፣ ስንዴ ከአስራ አምስት ምናምን ሚሊዮን ሶስት መቶ ሚሊዮን ኩንታል ማምረት የቻለ ሀገር እኮ ነው። ይሄ የትኛውን የምትለኝ ኤክስፖርታችን አሁን ኤክስፖርት ቁጥር ለጊዜው ልነግርህ አልፈልግም። ግን ፕሮባብሊ ይሄኛው አመት ሬከርድ ኤክስፖርት አመት ነው የሚሆነው። ይሄ ማለት በየአካባቢ ያለውን አላስፈላጊ ግጭት አሳነሶ ማየት አይደለም። ይሄ በጣም የሚያሳዝን በጣም በጣም በጣም አሳዛኝ ክስተት ነው። ይሄ ጊዜ ያለን አቅም አሰባስበህ የኢትዮጵያውያንን ህልም የመበልጸግ ህልም የምታሳካበት ጊዜ መሆኑ ሲገባው በየቦታው የሚፈጠሩ ችግሮች አሉ። ይህንን እንግዲህ የተፈጠረው አጠቃላይ ድባብ ዲሞክራሲው፣ የመንግስት ትዕግስት የራሱ ትርጉም አለው። ግን ይሄ ችግር በጣም በጣም የሚያልፍ ጊዜያዊ ወጀብ ነው። በዚህ ደረጃ ያው ዶክተር እዮብ ተካልኝ፣ የኢትዮጵያ የገንዘብ ሚኒስትር ዴኤታ፣ በአሜሪካ ድምፅ አድማጮቻችን ስም ቃለመጠየቁን ስለሰጡን በጣም ከልብ እናመሰግናለን። መልካም ሽት ይኑሮት። እኔ አመሰግናለሁ። የመጨረሻው ዘገባችን አንዲት ትውልድ አፍሪካዊት የቴክኖሎጂ ባለሙያ ያስተዋውቀናል። በጎርጎሮ ሳያኑ 2030 አንድ ሚሊየን አፍሪካውያን ሴቶችና ልጃገረዶችን በቴክኖሎጂና እንዲሁም ኮዲንግ ለማሰልጠን ህልም አድርጎ የሚንቀሳቀሰው አይ አም ዘ ኮድ የሚለው መርሃ ግብር በጎርጎሮ ሳያኑ 2017 በፈረንሳይና የእንግሊዝ ዜግነት ባላት ሴኔጋላዊቷ ሜሪያም ጃም የተመሰረተ ነው። ተቋሙ በአፍሪካ ዝቅተኛና ድህነት በተጫናቸው አካባቢዎች እንዲሁም የስደተኛ መጠለያ ስፍራዎች የሚገኙ ወጣት ሴቶችና ልጃገረዶች ከኮምፒውተሮች ጋር እንዲተዋወቁ ብሎም የራሳቸውን ሶፍትዌሮች መስራት እንዲችሉ የሚያደርጋቸውን የኮዲንግ ስልጠና በነፃ ተደራሽ እንዲሆን በማድረግ ላይ ይገኛል። ሪ ስለ ሰው ሰራሽ ልህቀት ማንበብና ልህቀቱን መጻፍ መቻል አስፈላጊ ነገር ነው፣ እና አይ አም ዘ ኮድ የሚለው መርሃ ግብር በዚህ ቀዳሚ ነው። ስለዚህ እኔ እዚህ የማትቆመው አፍሪካ በሚለው የመንግስታቱ ድርጅት ባዘጋጀው ጉባኤ ስለ ስራችን ታሪካችንን ለማካፈል የአፍሪካ ወጣት ሴቶችና ልጃገረዶች ተሞክሮ ከቴክኖሎጂ አኳያ ለማጋራት ነው የተገኘሁት። በኬንያ ችግረኛ አካባቢዎች ውስጥ ሆኖ ኮዲንግ መማር እንዴት እንደሚቻል አሳይተናል። ጨዋታዎችን መስራት ወይም ማይንክራፍት የተሰኘውን ጨዋታ መገንባት ሳይሆን የምር ሰው ሰራሽ ልዕቀትን እንዴት መገንባት ኮድ ማድረግ እንደሚቻል ነው እያስተማርን ያለነው። ሰባቱን የኮድ ቋንቋዎች ጨምሮ ኤችቲኤምኤል፣ ጃቫ፣ ፓይቶን፣ ሲኤስኤስ የመሳሰሉትን ነው የምናስተምረው። እነዚህ በእውነት አፍሪካ የምትፈልጋቸው ቁልፍ የቴክኖሎጂ ቋንቋዎችና አቅሞች ናቸው። በተለይ ዓለም ወደ ሰው ሰራሽ ልህቀት የምትራመድ ከሆነ ወጣቶች በተለይም ደግሞ ከተገለሉ ማህበረሰቦች የሚመጡ ወጣት ሴቶች ውስጥ ስለ ኮድ አወጣጥ እንዲሁም ቴክኖሎጂ ያለውን አቅምና ትግል እንዲረዱ እንፈልጋለን። ሌዲ ሜሪያም ጃም በሚል መጠሪያ የምትታወቀው የቴክኖሎጂ ባለሙያዋ ከተባበሩት መንግስታት ድርጅት የመሪዎች ጉባኤ ጋር ጎን ለጎን ሲዘጋጅ ሶስተኛ ዓመቱን በያዘው አንስቶፐብል አፍሪካ ወይም የማያቆሟት አፍሪካ መርሃ ግብር ላይ መሪዎች ለቴክኖሎጂ ትምህርቶች ትኩረት እንዲሰጡ ካሳሰቡ የመድረክ ተወያዮች መካከል አንዷ ነበረች። የአፍሪካ መንግስታት በቴክኖሎጂ ላይ የበለጠ መዋለ ነዋያቸውን ለማፍሰስ እና በመጪው ትውልድ ላይ ለመስራት የበለጠ ዝግጁ ናቸው። እኔ እንደማስበው የአፍሪካ መንግስታት የሰው ሰራሽ ልህቀትን አስፈላጊነት የተረዱ ይመስለኛል። ነገር ግን የሰው ሰራሽ ልህቀትን ተያያዥና ጥቃቅን ነገሮች በተገቢው መንገድ የተረዱት አይመስለኝም። ለምሳሌ ሰው ሰራሽ ልዕቀትና ጾታ፣ ሰው ሰራሽ ልዕቀትና የአየር ንብረት ለውጥ፣ ሰው ሰራሽ ልዕቀትና የኃይል አቅርቦት ያላቸው ተያያዥነትና ምንነት ላይ በቂ ግንዛቤና መረጃ የላቸውም። ትክክለኛውን ነገር አያውቁትም። ስለዚህ እኛ ቁጭ ብለን በዚህ ዙሪያ ለማስተማርና መፍትሄ ለማበጀት አብረን እየሰራን ነው። አይአምሰኩድ ደቡብ አፍሪካን ጨምሮ በብዙ የአፍሪካ ሀገራት በተለይም ደግሞ በናይሮቢ መጠለያ ጣቢያዎች ውስጥ ያሉ ልጃገረዶች በነጻ ኮምፒውተሮችና ላፕቶፖች እንዲያገኙ በማድረግ እንዲሁም ኮዲንግን በማስተማር ስኬታማነቱ አበክሮ ይነሳል። ሌዲ ሜሪያም ግን የኮዲንግ ስልጠናዎቹ በዓለም ዙሪያ ላሉ ወጣቶች በሙሉ በነጻ የቀረቡ ናቸው ይላሉ። የካምብሪጅ ዲግሪ አልነበረኝም በዩናይትድ ኪንግደም አካባቢ በሚገኘው በጊልፎርድ ቤተ መጻሕፍት ውስጥ ተቀምጬ የነጮችን ቤት እያጸዳው በየቀኑ እንዴት ኮድ ማድረግ እንደሚቻል ተማርኩ። እየሰራው የመጀመሪያውን በኮዲንግ ጦማሬን ጻፍኩ። ስለዚህ ዛሬ በሀምሳ ዓመቴ ሴትና አፍሪካዊ የቴክኖሎጂ ባለሙያ ሆኛለሁ። ይህ ማለት በሚቀጥሉት አስርና ሀያ ዓመታት ውስጥ ሌሎች አፍሪካውያን ወጣቶች እንደኔ መሆን ይችላሉ። ስለዚህ በእውነት እኔ ወጣቶችን የምላቸው ነገር ቢኖር ኮዲንግ እንዲማሩ ነው። የኮምፒውተር ኮዲንግ ማለት የዓለም ወደፊት ማለት ነው። እድሜ አይለይም፣ ጾታ አይለይም፣ የኑሮ አቅም አያስፈልግም። የሚያስፈልገው ነገር ኢንተርኔትና የትምህርቱ ይዘት ነው። እኔ ደግሞ ይህንን ይዘት ተደራሽ እንዲሆን በነፃ እያቀረብኩ ነው። ከየትኛውም የዓለም ክፍል ሆነው መማር ይችላሉ። በጎርጎሮሳውያኑ 2030 1 ሚሊዮን አፍሪካውያን ወጣት ልጃገረዶችን በኮዲንግ እና በሰው ሰራሽ ልህቀት የማሰልጠን ውጥን ይዞ የሚንቀሳቀሰው አይአም ዘ ኮድ እስካሁን ድረስ ከ80 የዓለም ሀገራት ለተውጣጡ ከ7 ሺህ በላይ ወጣቶች በነጻ የኮዲንግ እና የሰው ሰራሽ ልህቀት ስልጠናዎች መስጠቱን በአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከኒውዮርክ። የተከበራችሁ አድማጭ ተመልካቾቻችን የዕለቱ መሰናዶ እዚህ ላይ ተጠናቀቀ። ሳስተናግዳችሁ የምሽት ኤደን ገረመው ከዋና አዘጋጇ ቆንጅታየ፣ እንዲሁም ከስቱዲዮ አቀናባሪዎቹ ጋር እዚህ ላይ ይሰናበታለሁ። ጤና